Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, oh, I'm going to quit, I've given up. Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts. የውይይት መድረክ አድማጮቻችን፣ ቀደም ባሉት ተከታታይ የውይይት መድረክ ክፍለ ዝግጅታችን ከዶክተር ይርጋ ገላውና ዶክተር ተበጀ ሞላ ጋር ከማንነት ጥያቄ፣ የዘረኝነት ተጽዕኖዎች፣ የትምህርት ማጠናቀቅ መሳን እንቅፋቶችንና በልጆችና ወላጆች መካከል ያሉ የተግባቦት ተግዳሮቶችን አንስተን ተነጋግረናል። ወደ ውይይታችን መደምደሚያ የመራ ነው እንዲህ ነው እያብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ዶክተር ይርጋስ በተለይ የስራ አጥነት ቁጥር ንረት እና ር ወጣት ጥፋተኞች በተለይ ቁጥር መብዛት በአፍሪካውያን ማህበረሰብ ኢትዮጵያን አካቶ በእርሷ አታይ ምንጮቹ ምንድን ናቸው ይላሉ? ተበጀም በደንብ እንደገለጸው በዚህ ሀገር ውስጥ ጤናማ በሆነ ስነ ልቦና እና ውጤታማ በሆነ የትምህርት ክህሎት ራስን ገንብቶ ከትልቅ ደረጃ ላይ ለመድረስ በርካታ የሆነ አስፈላጊ ግብአቶች አሉ። ከነዚህ ውስጥ አንዱ በማንነት ደስተኛ መሆን፣ በራስ መተማመን የመሳሰሉት ናቸው። እነዚህ ከዘረኝነት ጋር በተለይ ተያይዞ ዘረኝነት የሚያጠቃቸው ነገሮች ማለት ነው። እና አንዱ እኔ እንደ ምክንያት የምወስደው አሁንም ዘረኝነትን ነው። ምክንያቱም አሁን ለምሳሌ በአውስትራሊያ ውስጥ ከሌሎች ሀገሮች ለየት ባለ ሁኔታ ህጻናት ልጆች ከአስር ዓመት ጀምሮ በወንጀል ሊታሰሩ ይችላሉ። የዓለም አቀፉን ስታንዳርድ ከወሰድን በወንጀል ኃላፊነት ተደርጎ የሚጠየቀው ዕድሜ ከፍ ያለ ነው፣ ወይም ቢያንስ ወደ አስራ አራት ወይም ከዚያ በላይ ነው። ወደ አውስትራሊያ ስንመጣ ግን የአስር ዓመት ህጻን ልጅ በወንጀለኝነት ሊታሰር በወንጀለኛ ተደርጎ ሊፈረድበት ይችላል። ወንጀል ፈጽሟል ተብሎ ከተያዘ እና የዚህን አይነት ፍርድ ውጤቱን በምንመረምርበት ጊዜ በአጠቃላይ በአውስትራሊያ ውስጥ ብዙ ጊዜ ከፍተኛ የሆነ ቁጥር ያለው እስር ቤት ውስጥ የሚታሰረው ከፍተኛ ቁጥር ያለው ነጭ ያልሆነው በተለይም ደግሞ ከዚህ አገር በቀል የምንላቸው ወይም አቦሪጂን የሆኑት ሰዎችና የእኛንም ጨምሮ ከአፍሪካ የሚመጡትን ነው የሚይዘው። አሁን ለምሳሌ ስድስት ፐርሰንት አካባቢ ናቸው ይባላል። የአቦሪጂናል ወጣቶች ግን በጣም ከፍተኛ የሆነ እስረኛ በእስር ቤት ውስጥ ያለው ከእነሱ ነው። ከአስራ ሰባት እስከ ሀያ ስድስት እጥፍ ይበልጣል የእነሱ ቁጥር በእስር ቤት ውስጥ ካየ ነው አንድም ጥላት ላይ ትዝ እንደሚለኝ ቪክቶሪያ ላይ ያሉት የአፍሪካ ወጣቶች ከአጠቃላይ የቪክቶሪያ ወጣቶች ዜሮ ነጥብ አምስት ፐርሰንት አካባቢ ናቸው፣ ነገር ግን በእስር ቤት ውስጥ ሲታይ በእስር ቤት ውስጥ ያሉትን ወጣቶች ቁጥር በምናይበት ጊዜ የእነሱ ወደ አስራ ሰባት እስከ አስራ ዘጠኝ ፐርሰንት ድረስ እንደሚደርስ ይታያል እና ዜሮ ነጥብ አምስት የሆነ ቁጥር ያላቸው እስር ቤት ላይ ሲሆን ግን ቁጥራቸው ከፍተኛ ነው። የስራ ቦታ ላይ መልካም የሆኑ ነገሮች ላይ ስናወዳድራቸው ደግሞ ዝቅተኛ ይሆናል እና እነዚህ በአይን እያንዳንዱን ጠቅሰን ቆጥረን በማንዘልቀው መንገድ ማንነታቸው ላይ በተለይ የሚፈጠረው የስነ ልቦና ችግር በውስጣቸው በራሳቸው ምክንያት የሚፈጠረው እና የሚኖሩበት አገር ደግሞ የሚጭንባቸው ታክሎበት በልጆቹ ላይ ከፍተኛ የሆነ ጫና ይፈጥራል ማለት ነው እና ያ ጫና በተለይም ትምህርት ቤት ሄደው በሚማሩ ተማሪዎች ውስጥ በልዩ ልዩ መንገድ ዘረኝነት ይገለጻል። አሁን ለምሳሌ አንድ ጊዜ እኔ ካነጋገርኳቸው ሰዎች ያጋጠመኝ ምንድን ነበረ? አንዲት ተማሪ እስክብሪቷን ረስታ ስትሄድ አስተማሪዋ እስክብሪቶ የረስቻለሁኝ እና እስክብሪቶ አላመጣሁኝ ብላ አስተማሪዋ ስትነግራት ችግር የለም ቆይ ኋላ ትልና ሁሉንም ተማሪዎች ልጆች፣ ሁላችሁም እስክብሪቶ ያመጣችሁ እጃችሁን አውጡ ትላለች። እና እስክብሪቶ ያመጡት ሁሉም እጃቸውን ያመጣሉ። ይቺ ያለመጣችሁ ደግሞ ያለመጣችሁ አውጡ ትልና እጇን ታወጣለች ከዛ በኋላ በልጆቹ ፊት ትሰጣታለች ስቱሪቱ። ያ ማለት በልጆቹ ፊት የመዋረድ ስሜትና ከሌሎቹ የተለየ ባህሪ ያላትና እንደ ሌሎቹ መሆን ያለባት አይነት ስሜት እንዲሰማት የሚያደርግ እንደሆነና እንደዚህ አይነት የረቀቁ አይነት ልዩ ልዩ ልምዶች በተለያየ መንገድ የሚገለጹ የዘረኝነት ባህሪዎች አሉ። በተለይ ጄን ኢሌት የምትባል አንዲት አሜሪካዊት አስተማሪ በነጭ ባህል ውስጥ ጥቁሮች እና ከሌላ ሀገር የመጡ ሰዎች የመጤነት ስሜት እንዲሰማቸው የሚያደርገው ባህላቸው በምን አይነት የረቀቀ ሁኔታ እንደሚተገበር ለማሳየት ብሉ አይስ እና ብራውን አይስ የሚባል ኤክስፐሪመንት አዘጋጅታ በጣም አስገራሚ የሆነ ማሳያዎችን አቅርባለች። በአንዳንድ ሰዎች በዩቲዩብ ያዩ ይችላሉ። እና ይሄ በልጆቻችን ላይ የሚደርሰው ስነ ልቦና ከፍተኛ የሆነ ምስቅልቅል ስሜትን ፈጥሮ ለእንዲህ አይነት ነገር እንደሚዳርግ በጣም መገንዘብ አለብን ብዬ አስባለሁ። ትምህርት ጉዳይ ተነስቷል። ዶክተር ተበጀ ባለፈውም እንደዚሁ አንዱ በዳሲሳው ጥናቶ ላይ የተቀረበው ትምህርትን ይመለከታል። በዛ ወቅት የ2017 ዳታ ጠቅሰው ከ2001 እስከ 17 ያለው 11 ሺህ ያህል አፍሪካውያን ሴተኛ ማህበረሰብ ውስጥ ከተመዘገቡት ውስጥ ጥቂት ሰዎች ብቻ ያክል በዛው ጊዜ ውስጥ ትምህርታቸውን ለማጠናቀቅ የበቁት ከሁለት ሺ ያልዘለሉ ናቸው እና በትምህርት ዘርፍ ከየት ተነስቶ በምን ሁኔታ ላይ ይገኛል? አሁን በቅርብ ባሉ ጥናታዊ ዳታዎች መሰረት ከዛ ባሻገርስ በከፍተኛ ሁለተኛ ደረጃ ወይም ሃይ ስኩል ትምህርት ሳያጠናቅቁ የማቋረጥ ከዛም ባሻገር ያው ቀደም ለተነሳው ለተለያዩ ስራትም ሆነ ለተለያዩ የአመፅ ተግባራት የመሰማራት ከህግና ከፖሊስ ጋር ግጭት ውስጥ የመግባት ሁኔታዎች ለመከሰትም አስባብ ይሆናል። በዩኒቨርሲቲም ገብቶ ያለመጨረስ ሁኔታዎች አሉ። ያም ሙያዊ ክህሎት ላለው የስራ ዕድል ብቁ እንዳይሆኑ ያደርጋል። በተለይ አሁን እንደሚገለጸው የአፍሪካ አውስትራሊያ ምጣኔ ሀብት ወይም ኢኮኖሚው ቢያንስ ከአስር የስራ ዕድሎች ውስጥ ዘጠኙ ቢያንስ የመጀመሪያ ዲግሪ ምሩቅነትን የሚጠይቁ እየሆኑ እየመጡ ነው። ወደ እውቀትን መሰረት ያደረገ ወይም ኖሌጅ ቤዝድ ኢኮኖሚ የተሸጋገረ ነው እና ከዛ አኳያ ይሄ ምን ያህል አሳሳቢ ነው? ሁለተኛ ደረጃም ሆነ ከዩኒቨርሲቲ ያለመጨረስ እና የማቋረጥ ሁኔታዎች አንኳር የሚባሉ ምክንያቶች ምንድን ናቸው? አዎ ትምህርት ከዚህ ቀደም ደጋግመን እንደተወያየ ነው በዚህ ፕሮግራም ላይ። እዚህ ሀገር በትምህርት ተሳትፎ ችግር አይደለም። የትምህርት እድል አለ፣ ሰው ይሳተፋል። ምክንያቱም ኦፖርቹኒቲው ሰፊ ነው። በተለይ የአፍሪካን ኮሚኒቲ እዚህ የሚኖረውን ስታይ፣ ትልቁ ችግር ያለው በስኬት መጨረስ ነው። እና ቅድም እንደተነሳው ለምሳሌ ከዚህ ቀደም በነበረ ጥናቴ ላይ የዩኒቨርሲቲ የሚጀምረው ህዝብ ተማሪዎች ብዛት እና የሚጨርሱት ብዛት ሳወዳደር በአስራ ሰባት ዓመት ውስጥ ወደ አስራ አንድ ሺህ የሚጠጋ ትውልደ አፍሪካ ልጆች ዩኒቨርሲቲ ጀምረው ግን ከሁለት ሺህ ያነሱት ብቻ ነበር የጨረሱት። እና ይሄ ድሮፕ አውት ሬቱ ከናሽናል አቨሬጁም በጠቅላላ በጣም ብዙ ነው። እና ለዚህ ምክንያቱ ምንድን ነው ብዬ የዩኒቨርሲቲ አስተዳዳሪዎችን፣ የዩኒቨርሲቲ መምህራንን፣ የዩኒቨርሲቲ የኢኩቲ አስተዳዳሪዎችን ጠየቁ። እንደዋናነት የሚያነሱት ብዙዎቹ የመግባት እድል አላቸው። ምክንያቱም በመንግስት ያለ አክሰስን የሚያሰፋ በጀት ስላለ ዩኒቨርሲቲዎች ይበረታታሉ። ካልተወከሉ ማህበረሰቦች ብዙ ልጆች እንዲያስገቡ ዩኒቨርሲቲዎች የገንዘብ ማበረታቻ ይሰጣቸዋል። ግን ካመጧቸው በኋላ ብዙዎቹ ልጆች ወደፊት አይገፉም። ለምን ብዬ ስጠይቅ፣ ትምህርት ቤት እያሉ የነበራቸው የትምህርት ዝግጅት ለዩኒቨርሲቲ በቂ አይደለም ግን በቤተሰብ ግሴት ወይ በራሳቸው ፍላጎት ዩኒቨርሲቲ ይመጣሉ። ነገር ግን ብዙዎቹ በዩኒቨርሲቲ ውስጥ በስኬት ለማለፍ የሚያበቃ የትምህርት ዝግጅት የላቸውም የሚል ነው ያነሱት። ስለዚህ እሱን ሀሳብ ተከትዬ ኦኬ ለምንድን ነው ሁለተኛ ደረጃ ትምህርት ቤት እነዚህ ልጆች በቂ የትምህርት ዝግጅት እንዳይኖራቸው የሚያደርጋቸው እንቅፋት ምንድን ነው ብዬ ለመረዳት ነው አሁን ይህን ጥናት እያካሄዱት ያለሁት። በዚህ ባለፉት ሶስት ዓመት እኔ፣ በሚቀጥለው ዓመት ያልቃል ፕሮጀክቱ እና በዚህ ውስጥ ፖሊሲን አየሁ፣ የትምህርት ቤት መምህራንና ርዕሰ መምህራንን ጠየቁ፣ ልጆችን ጠየቁ፣ ወላጆችን በዚህ ዓመት ጠየቁ። እና ጥናቱ ሶስት ሴቶች ይጨምራል ይርጋ የሚኖርበት የምዕራብ አውስትራሊያ አገረ ግዛት የኩዊንስላንድ ሀገረ ግዛት እና የቪክቶሪያ ሀገረ ግዛት እነዚህ ሶስቱን ያካተተ ነው። ምክንያቱም ሶስቱ የተመረጡት አብዛኛው የአፍሪካ ኮሚኒቲ በእነዚህ ሶስት ክፍለ ሀገራ ስለሚኖር ነው። ወደዛ ወደ ጠየቀኝ ጥያቄ መልስ ስገባ በዚህ ጥናት መ ያገኘው ምንድን ነው? ምክንያቱ አንደኛ ለምንድን ነው ልጆቹ በቂ የትምህርት ዝግጅት የማይኖራቸው ሁለተኛ ደረጃ ትምህርት ቤት ላይ፣ ሁለተኛ ደግሞ በቂ ዝግጅት ብቻ ሳይሆን የትምህርት ተሳትፏቸው አናሳ የሆነና ዲስንጌጅ ያደርጋሉ። የትምህርት ተሳትፏቸው አናሳ ሲሆን ደግሞ ወደ ያልተፈለገ ልምድ ሱስ ይገባሉ። እሱን ተከትሎ ወደ ዩዝ ጀስቲስ ኮንታክት ይጨምራል፣ ወደ እስር ቤት ይገባሉ። እሱን በምንድን ነው ማቆም የምንችለው የሚል ነው ጥናት እና ከትምህርት ቤት በኩል የሚሰጡ ምንድን ነው መጀመሪያ ላይ ያነሳኸው እዚህ ሀገር ዘረኝነት አለ ብሎ የማያምነው ሕዝብ ይበዛል እና ትምህርት ቤት ላይ ሲጠይቃቸው እነዚህ ልጆች ነው ምንድን ነው በቂ ዝግጅት ይዘው ወደ ዩኒቨርሲቲ የማያልፉ ሲባል አይ እኛ እዚህ የቻልነውን እያደረግን ነው እኛ ግን የወላጅ ድጋፍ እንፈልጋለን። ወላጅ ከቤት በኩል በቂ ድጋፍ ካላደረገ፣ እኛ የምንሰጠው ትምህርት ብቻ ልጆቹ በብቃት አያሳልፋቸውም ይላሉ የትምህርት ቤቶች። ከዛ ኦኬ ልጆቹን ጠየቁ። ለመሆኑ በትምህርት ገበታችሁ ላይ በጣም በንቃት እንዳትሳተፉ እንቅፋት የሆነባቸው ነገር ምንድን ነው አልኩ። ልጆቹ የሚመልሱት ደግሞ ምንድን ነው አይ በብቃት እንዳንሳተፍማ በዘራችን ምክንያት እንፈረጃለን እኛ አንደኛ ለምሳሌ እኔ ለው ማጥናት ብፈልግ ጥቁር መሆኔን ያዩ እና እንደ አንቺማ ኳስ ነው መጫወት ያለብን ባስኬት ኳስ መጫወት ነው እንጂ የምትችይው ህግማ ለአንቺ አይሆንሽም ይላሉ እኔ ጥቁር ስለሆንኩ ኢንጂነሪንግ መማር ብፈልግም ጥቁር ስለሆንክ አንተ ትሬዲ ብትማር ይሻልሃል ይሉኛል እና ፍረጃ አለ ጥቁር በመሆናችን እነዚህ አይችሉም የሚል አሉታዊ እንትን አላቸው ይታላቸው በእኛ ላይ እሱ ብቻ አይደለም ጥቁር ረባሽ ነው። ጥቁር ጨዋሂ ነው። ይሄ ስርዓት የለውም ብለው ይደመድማሉ መምህራን የእያንዳንዳችንን ባህሪ ሳያዩ፣ ጥቁር ረባሽ ነው በሚል ይወስዱና ትንሽ ምልክት ካዩ የረብሻ ምልክት ካዩ ከባህሪያችንና ከቅጣቱ ጋር የማይመጣጠል ፕሮሰስ ውስጥ ያሳልፉናል እና እሱ ዲስከሬጅ ያደርገናል በትምህርታችን ኢንተረስትድ እንዳንሆን እነዚህ እነዚህ ነገሮች እንቅፋት ይሆኑብናል። አሉ ልጆች። ሁለተኛ ደግሞ ልጆች ያነሱት አንድ ነገር፣ ትልቅ ነገር፣ ከዚህ በፊትም አውርተነው በዚህ ፕሮግራም ላይ ልጆቹ ጋር ያነሱት አንዱ ያነሱት ጥያቄ ምንድን ነው? ቤተሰቦቻችን የእኛን ፍላጎት የዚህን አገር የሌበር ማርኬት ያላገናዘበ ምኞት አላቸው። እኛ ላይ ለምሳሌ እኔ ደም አልወድም፣ አባቴ ዶክተር እንደሆን ይፈልጋል ይላል ልጁ። ስለዚህ እኔ ዶክተር እንደማልሆን አውቀዋለሁ። አባቴ ደግሞ ዶክተር ካልሆንኩ እንደ ልጁ እንደማይዬኝ አውቃለሁ። ኢንቢቲውን በዚህ መሃል በዚህ በዚህ ቴንሽን ምክንያት በዚህ ውጥረት መሃል እኔ ትምህርት ላይ መሳተፍ አይምሮዬ ይረበሻል። ላ ይህ ቃል በቃል ልዩ በእኛ ኢንተርቪው እያነሳ ነው በቃለ መጠየቁ ላይ እያነሱልኝ ነው። ይህ እንግዲህ የልጆቹ ትርክ ነው። ከዚያ በዚህ አመት በሶስቱም ክፍለ ሀገራት ዙሬ ወላጆችን ጠየቁ። ወልድ አፍሪካ የሆኑ ልጆች በትምህርት ገበታቸው ላይ አይገኙም፣ ብዙዎቹ አይገኙም። አንዳንዶቹ ጭራሽ ያለ ጊዜው ድሮፕ አውት ያደርጋል። ምክንያቱም እዚህ ሀገር እንደሚታወቀው ከአንድ ታስል ድሮፕ ማድረግ አይቻልም። አስራ አንድና አስራ ሁለት ላይ ልጆቹ ድሮፕ ሊያደርጉ ይችላሉ። በተለይ አንዳንዱ ሴቶች ላይ እና ልጆቹ በትምህርት ገበታቸው ላይ ጠንክረው እየሰሩ አይደለም። የትምህርት ዝግጅታቸው አናሳ ነው። ዩኒቨርሲቲ ሲሄዱ ሳክሰስፉል የማይሆኑት አንዳንዶቹ ለዚህ ነው እና ምክንያቱም ምን ይመስላችኋል ሲባሉ ብየስጠይቃቸው ወላጆች ያነሱ አንዱ እንግዲህ የልጆቹን ሀሳብ ይደግፋሉ። ልጆቹ በዘራቸው ምክንያት ይጠመዳሉ በዘራቸው ምክንያት እኩል የሆነ እድል አይሰጣቸውም። በዘራቸው ምክንያት እንደ ረባሽ፣ እንደ በጥባጭ፣ እንደ አመፀኛ ይታያሉ። ይሄ ትልቅ ጥፋት ነው ብሎ ያምናሉ። ሁለተኛው ወላጆች ያነሱት አንዱ ነጥብ ቅድም ያነሳነው አለ ስልሳ በመቶ የሚሆነው የአፍሪካ ስደተኛ የሁለተኛ ደረጃ ትምህርት ያልጨረሰ ነው ካልን በዚህ ዲጂታላይዝ በሆነ ሶሳይቲ ውስጥ እንግሊዝኛ ትልቅ ቻለንጅ ነው ዲጂታል ሊትረሲ የዲጂታል ኮሚኒኬት ማድረግ ትምህርት ቤት ጋር ግንኙነት በአግባቡ ማድረግ እንቅፋት ይፈጥራል እና ወላጆች ይሄን አምነዋል። እኛ የልጆችን ትምህርት ለመከታተል በጊዜ በንቃት ለመከታተል ብዙ ነገር ያጥረናል። ቋንቋው ምን እንደሚሉ አናውቅም። እኔ እንደውም አንድ አባት የነገሩኝ እንደው ቃል በቃል ሳስታውስ ምንድነው፣ ልጆቻችን እንግሊዝኛ ስለማንችል የምናውቅ አይመስላቸውም። ስለዚህ ከእኛ ምክር አይቀበሉም ነው ያለ። እና ቋንቋው ባህሉ፣ ይሄ ዲስቶናንስ አለ፣ ይሄ ውጥረት አለ። ቤት ውስጥ ራሱ በልጅ ባህል እና በአባት በቤተሰብ ባህል መሀል ልጆቹ እዚህ አድገዋል፣ የዚህን ሀገር ባህል ወስደዋል። እኛ ደግሞ አድገን ነው የመጣ ነው፣ የሀገራችንን ባህል ይዘናል፣ ከሀገራችን ባህል ጋር ነው የምኖረው። እና ልጆቹ የአውስትራሊያን ባህል ይዘው እኛ የራሳችንን ባህል የቤት ውስጥ ዘይት እና ውሃ ነው የሆነው ባህላዊ ግንኙነታችን። እና እሱ በራሱ አስተዋጽኦ ያደርጋል ልጆቹ በትምህርት ላይ የሚያሳልፉትን ጊዜና ጥረት ማለት ነው። በርካታ ምክንያቶች ናቸው። ዋና ዋናዎቹ እነዚህ ናቸው። እንግዲህ ዶክተር ይርጋስ አሁን ዶክተር ተበጀ ከጠቀሷቸው ባሻገር እንደዚሁ በትምህርት የማጠናቀቅ ወይም ደግሞ በቂ የሆነ ዝግጅት አለመኖር የመሳሰሉት ከወላጆቹን ጨምሮ ከዛ ባሻገር እንዲሁ ለመመረቅም በቅተው የስራ ዕድሎችን ያለማግኘት ጉዳይ ወይም ደግሞ ከተማሩበት ዝቅ ያለ ስራዎችን ለመስራት ግድ የመሰኘት ጉዳይ አለ። እዚህ ተወልደው፣ በእርግጥ ከባህር ማዶ የመጣው ፍልሰተኛ የትምህርት ደረጃው ተቀባይነት ባይኖረው ቀደም ሲል ያለው የሙያ ጥናት፣ ያ በአንድ በኩል ተደጋግሞ የሚታይ ነው። እዚህም ተወልደው የዚህ አይነቱ ችግር የሚገጥማቸው አሉ። ይሄንንስ በምን መልኩ ያዩታል? ከምን ጋር ያያዩታል? ከበጀ አሁን የሚሰራው ሪሰርች በእውነት እኔም በተወሰነ ደረጃ እሱም ከሲነግረኝ ካሁን በፊት ተገናኝተን በነበረበት ሰዓት እንዳየሁት እጅግ ትልቅ የሆነ ትምህርት ለሁላችንም የሚሰጥ ስለሆነ እድሉ ገጥሞት በተቻለም መጠን ደግሞ ወደ አማርኛም የተወሰኑ ሀሳቦቹን መልሶ የሚያጋራበት እድል ቢያገኝ በጣም ደስ ይለኛል። ምክንያቱም የሚያነሳቸው ሀሳቦች በጣም ጥልቅና አስፈላጊ ናቸው። በተለይም ደግሞ ወጣቶቹ ልጆቹ የሚሉትን ነገር በደንብ የማድመጥ እና ለልጆቻችን ተገን የመሆን ነገራችን በጣም ደካማ ስለሆነ በዚህ ሀገር ወይም በተሳሳተ መንገድ ስለምናደርገው አንዳንዴ የነዛ ድምፆች አስፈላጊ ናቸው ብዬ አስባለሁ። እኔ አንዱ ትልቁ ችግር ብዬ ምናልባት እንደምወስደው ከአንድ ለኛ የተወሰነ ልምድ እኛ ወላጆች በተለይ ወደዚህ ሀገር ስንመጣ በጣም ትልቁ የሆነ ዓላማ አድርገን የምንወስደው የልጆቹን ትምህርት ነው። እና ትምህርቱ ደግሞ ማለት ትምህርት ቤት ሄዶ ፈተናውን ማለፍ፣ አስተማሪው የሚለውን ነገር ሁሉ መስማት፣ አስተማሪዎቹን መስከተል፣ በቃ አስተማሪዎቹ የሚያስፈልገውን ሁሉ አሰልጥነው አስታጥቀው ለቁም ነገር ያበቁታን ብሎ ማመን፣ ይሄ በሀገራችን ባህል ያለውን የትምህርት አስተሳሰብ የቀለም አባት ነው አስተማሪ ማለት ብሎ የሚያለው እና ትምህርት ቤትን እንደ ፍትሐዊ ቦታ ብቻ አድርጎ የመውሰድ እና የእውቀት መጎልመሻ ብቻ አድርጎ የመውሰድ አይነት አስተሳሰብ የተወሰነ ደረጃ እውነትነት ቢኖረውም ደግሞ ትክክል ያልሆነ ጎን እንዳለውም መገንዘብ ያስፈልጋል እና ትምህርት ቤት ውስጥ በሚመጡበት ጊዜ ልጆች ከምንም በላይ የሚያስፈልጋቸው በማንነታቸው ጠንካራ የሆነ ስነልቦና ይዘው እንዲሄዱ ማስቻል ነው እና ያ የሚኖር ከሆነ ልጆች ድጋፍ እንዳላቸው በተለይ በማንነታቸው ምክንያት ዝቅ ተደርገው ቅድም ተበጀ እንዳለው እናንተ ረባሾች ናቸው፣ እናንተ አትችሉም የሚለው አስተሳሰብ ሲጫንባቸው እና በዛ ምክንያት ምንም ሳያደርጉ ገና ሲወነጀሉ ከፍተኛ የሆነ ድጋፍ እና እኔ እኮ እናንተ የምትሉኝን አይደለሁም ብለው በራሳቸው መተማመን የሚፈጥሩት በቤተሰባቸው ጠንካራ የሆነ ድጋፍ እና አለኝታ ሲኖራቸው ነው። ቤተሰብም ይህን አላደረክም፣ ይህን አልሰራህም ወዘተ እያልን እኛ በሀገራችን ባህላችን ደግፎን ቤተሰብ እየቀጣን ባህል እየተንከባከበን የኖር ነው እዚህ ሀገር ግን ባህሉ የሚንከባከበን ስላልሆነ የውጭው ጫና አንሶ በቤተሰብ ውስጥ ደግሞ ከፍተኛ የሆነ ጫና በልጆች ላይ የሚፈጥሩ ወላጆች በልጆቻቸው ትምህርትም ላይ አሉታዊ የሆነ ጫና ይፈጥራሉ ብዬ አስባለሁ እና በእርግጥ አስተማሪዎች ሁሉንም ማለት ባይቻልም ሁል ጊዜ ትክክል አይደሉም ቅድም ተበጀ እንዳለው እኔም አጋጥሞኝ አውቃል ልጆችን እናንተ እኮ ዩኒቨርሲቲ አትሄዱም ስለዚህ ወደ ቴፍ ነው የምትሄዱት እንደዚህ ነው የምትሉት ይሏቸውና ያንን የሚያጠናክር ደግሞ ምክንያታዊ የሚያስመስል ማስረጃ ይሰበስባሉ። እነዛ ሰዎች የሂሳብ ትምህርትሽ እኮ ወይ የሂሳብ እውቀትህ እኮ ዝቅተኛ ነው፣ ፊዚክስ እኮ አንተ አትችልም፣ ቋንቋ ችሎታ ይሄን ያህል አይደለም፣ አንተ የምትችለው እንደዚህ ነው ብለው በተለያየ ተጽዕኖ ውስጥ ያመጡትን ውጤት የወደፊት እጣፈንታቸው ወሳኝ እንደሆነ አድርገው ያሳምኗቸውና በራሳቸው የበታችነት ስሜት እንዲያሙ ያደርጓቸዋል። በወላጆች በኩል መታሰብ ያለበት አንዱ ብዬ የማስበው ነገር የሰው ልጅ እውቀት ችሎታ በተለያየ ጊዜና ሰዓት የሚበቅል የሚያቆጠቁጥ እንጂ አንድ ጊዜ ከትምህርት ቤት ብቻ እያደገ እያደገ ይሄ ባንክ ውስጥ ገንዘብ ስናስቀምጥ ትንሽ ትንሽ እየጨመረ እንደሚሄደው በእያንዳንዱ ክፍል ከአንዱ ወደ አንዱ ሲሻገር እውቀት እየጨመረ እያደገ ነው አይምሮ የሚሄደው የሚለው አስተሳሰብ የተሳሳተ አስተሳሰብ። የሰው ልጅ አእምሮ የራሱን እውቀት ምቹ ሁኔታ በሚያጋጥመው ቦታና ድጋፍ በተገኝበት ቦታ ሁሉ ያበቅላል እና ልጆች ዩኒቨርሲቲ መግባት ከፈለጉ በሃይስኩል ብቻ ታጥሮ የሚቀርበት ሁኔታ የለም። በማንኛውም ጊዜና ሰዓት ዩኒቨርሲቲም ገብተው የሚማሩበት እድል ሊያገኙ ይችላሉ። ግን የስነ ልቦና ድጋፍ ከጎናቸው የመሆን አስተማሪዎቻቸው ጋር በሚኖራቸው አተካሮ ውስጥ አስተማሪውን ወግኖ ልጆችን ከመውጋት ልጆችን በደንብ አዳምጦ አስተማሪዎችን ለማስረዳት የልጅ ደጋፊ ሆኖ የመቅረብ ነገር በዚህ ሀገር ባህል በተለይ አስፈላጊ ነው ብዬ አስባለሁና፣ ሌላው ማህበራዊ ሕይወታችን ውስጥ እንደ ኢትዮጵያውያን በእውነት ከሌላው አፍሪካ ከሌላው ከአቦሪጅኖቹም ከሁሉም በላይ እንደ አፍሪካ እንደ ኢትዮጵያውያን ጠንካራ የሆነ ለዘረኝነት የማይንበረከክ የማንነትን ታሪክ ያለው ህዝብ የለም። በነጮች ቅኝ ያለመገዛታችን ታሪክ በራሱ የራሳችን ሃይማኖት የራሳችን ፊደል የራሳችን ማንነት ጠንካራ የመሆኑ ነገር ለልጆቻችን ብቻ ሳይሆን ለጥቁሮች ሁሉ ተስፋ እንዲሆናቸው ተብሎ ዛሬ በውጭው ሀገር ጥቁሮች ስለ ቦብ ማርሌ ሲዘፍኑ የምንሰማው ስለ ዛዮን የሚሉት ጥቁርን እንደ ክብር ምንጭ አድርገው የሚቆጥሩት በኢትዮጵያ ታሳቢነት ነው በአጋጣሚ በተለያየ አይነት የፖለቲካ ምክንያት የሀገራችን ማንነትና ስም እንዲጠለሽ በመደረጉ ብዙ ጊዜ ስደተኞች ደግሞ በልዩ ልዩ የፖለቲካ ስርዓት ውስጥ በደረሰባቸው ተጽዕኖ ምክንያት በምሬት ሀገራቸውን ለቅጠው የወጡ ስለሆነ ከዚያ ከሀገራችን ታሪክ የሚቀዳውን የስነ ልቦና ጋሻ ወይም መከታ ዋጋ ቢስ አድርገን እንቆጥረውና ወደልጆቻችን ወደ ልጆቻችን እንዳይተላለፍ አድርገ ነው ልጆቻችን የሚኮሩበትን ትልቅ የታሪክ መመኪያ እንዲያጡ እናደርጋለን እና ይሄ ፖዘቲቭ የሆነ ትርክት የመፍጠር ነገር በራስ ታሪክ በራስ ማንነት የመኩራት የሰው ትልቅነት የሚለካው በትምህርት ቤት ውጤት ሳይሆን ሰብአዊነቱን ማንነቱን በማክበሩ ነው በእምነቱ ነው የሚለውን ነገር በማድረግ ማህበራዊ ጤንነትን በመጠበቅ ይህንን ዘረኝነት መዋጋትና የልጆችን ህይወት የተሻለ ተስፋ እንዲኖራቸው እና የማበረክተለት የማገለግለው ትልቅ ዓላማ አለ ብለው እንዲያስቡ ማድረግ እንችላለን። ቋንቋቸውን እንዲማሩ ማድረግ። አሁን ቋንቋ አንዳንድ ጊዜ እንግሊዘኛ ቋንቋን ብቻ እንዲናገሩ ማድረግ የበለጠ የሚጠቅማቸው ይመስለናል። ይሄ ግን እጅግ በጣም የተሳሳተ ነው። የራስን ማንነት ለመጠበቅና ለማጠናከር ከፍተኛ የሆነ ቃላት፣ የስነ ልቦና ድጋፍ የሚገኘው ከመጣንበት ህዝብ የሚነገረውን ቋንቋ በመናገር ነው እና ቋንቋቸውን የማስተማር እርስ በርስ የመረዳዳት ከልጆቻችን ጎን የመቆም እንዲህ እንዲህ አይነት ነገሮችን የማድረግ ነገር ካደረግን ልጆቻችን ጠንካራ የሆነ ስነ ልቦና ተላብሰው ወደ ትምህርት ቤት ከሄዱ የትኛውም ነገር አያቆማቸውም። እንደውም የሚያጋጥማቸውን የውጭውን ዓለም እንደ ፈተና በመቁጠር ፈተናውን በመሻገርና በማሸነፍ የሚያመጡትን ድል ደግሞ እንደ ታላቅነት መገለጫ እያደረጉ ትልቅ ደረጃ ላይ ሊደርሱ ይችላሉ እና በዚህ ላይ መስራት አለብን ብዬ አስባለሁ። ዶክተር ተበጀ ጋር ከምክረ ሀሳብ ጭምር አታያቸውን አጋርተዋል። በእርሶ በኩልስ አሁን ባነሳ ናቸው የመወያያ አጀንዳዎች ከማንነት የስራ እድል ትምህርት ሀገራት ማቋረጥና የወላጆች ሚና ተካቶ ምን መደረግ አለበት ይሄንን አሁን የተነሱትን አንኳር ችግሮች ለመቅረፍ ወዴትና እንዴት ነው ማምራት የሚገባን ይላሉ ምክረ ሀሳቦ ምንድን ነው መልካም እንግዲህ ብዙ ማለት ይቻላል ካለው ጊዜ አንጻር አንዱ ሁለት ሶስት ነጥቦችን ላንሳ አንዱ ይርጋ እንደ በደንብ አስምሮ እንዳቀረበው የወላጆች ተሳትፎ ሁለት ምድብ አንዱ በቤት ውስጥ ልጆቻችን በቤት ውስጥ የትምህርት ድጋፍ ያስፈልጋቸዋን ብሎ ማመን። የቤት ስራ ሰርተዋል ወይ? የቤት ስራ ላቸው ወይ? አሳይመንታቸው መቼ ነው? ጋይድ ማድረግ፣ ምን አይነት ግብአት ያስፈልጋቸዋል? የኮምፒውተር ሊሆን ይችላል፣ የመጽሐፍ ሊሆን ይችላል፣ የሌላም ነገር ተጨማሪ የትምህርት ድጋፍ ያስፈልጋቸዋል ወይ? ከትምህርት ሰዓት ውጭ የሚደረግ ቱቶሪያል ሊሆን ይችላል፣ ዋትኤቨር፣ ሆምወርክ ክለቦች አሉ እነዚህ እነዚህ አይነት ነገሮች ያስፈልጋሉ። ይሄ በቤት ውስጥ የሚደረግ የትምህርት ድጋፍ ነው። የዛው ሌላኛው አካል ደግሞ ከትምህርት ቤቶች ጋር የሚደረግ ግንኙነት ነው። ትምህርት ቤቶች ጋር ቅድም እንዳነሳ ነው የቋንቋ ችግር ሊኖር ይችላል። የዲጂታል ሊትረሲ ጉዳይ ሊኖር ይችላል። ግን በተለይ እንግዲህ ሌሎች እስቴቶች አላውቅም፣ ቪክቶሪያ ውስጥ አስተርጓሚ ማስቀጠር መብት ነው የወላጅ መብት ነው። እያንዳንዱ ትምህርት ቤት ለወላጅ አስተርጓሚ ማቅረብ ግዴታ አለበት። ስለዚህ ቋንቋ ምክንያት ሊሆን አይችልም። ከትምህርት ቤት ጋር ያለን ግንኙነት ለማዳበር። ስለዚህ ቅድም ይርጋ እንዳለው ለልጆቻችን መከታ መሆን የምንችለው እኛ ነን። ልጆቻችን ባይፋር መሆን የለባቸው። ከትምህርት ቤትም እንደዛ የሚገፉ ከሆነ እኛም ደግሞ የምንገፋቸው ከሆነ ሶስተኛ መንገድ ነው የሚፈልጉት። ሶስተኛው መንገድ የሰላም መንገድ አይሆንም፣ የጥፋት መንገድ ሊሆን ይችላል። ከዛ መንገድ ነው ልናቆማቸው የሚገባው። እንዴት ነው የምናቆማቸው? እኛ ለእነሱ ደጀን ሆነን በመቆም የእነሱን ብሶት በማድመጥ ለእነሱ ጥቅም በመቆም ነው። ያን የምናደርገው ደግሞ በተቻለ መጠን የትምህርት ቤት ስብሰባዎችን መሳተፍ፣ ከትምህርት ቤት የሚመጡ ደብዳቤዎችን ማንበብ፣ መልስ መስጠት፣ ትምህርት ቤት ልጅን ያላግባብ ሊወነጅል ኖ ሊሆን አይችልም፣ ይሄ ነገር እንደገና ይታይ ብሎ መከራከር አንዱ ነው። ሁለተኛው በዚህ ጥናት ላይ በተለይ በዚህ ዓመት ነዚህ ስቴቶች ተዞር፣ ግዛቶች ተዞር ያየሁት ያስተዋልኩት፣ እና ያስገረመኝ ነገር አለ ወላጆች ጋር በነበረኝ ውይ ምንድነው እሱ ለልጆ የሚያደርጉት ተጨማሪ ድጋፍ አለ ወይ የሚል ጥያቄ ነበረው ቃለ መጠየቁ። አንዳንዶች ወላጆች አይ የእኔ ልጅ እኮ ድጋፍ አያስፈልጋትም ወይም አያስፈልገውም ይላሉ። እስኪ አብራሩ እንዲስል፣ እንዴ በግል ትምህርት ቤት ከፍዬ እኮ ነው የማስተምረው፣ በግል ትምህርት ቤት ይህን ሁሉ ሺህ ብር ከፍዬ እያስተማርኩማ ሌላ ድጋፍን ያስፈልገው፣ እነሱ ይህን ሁሉ እንዲሰሩ እኮ ነው ይህን ሁሉ የምከፍለው፣ የሚል ምናልባት ከእውነታዊ የራቀ ግንዛቤ አስተዋልኩ። አንድ አለም ሁለቴም አለም በርከት ባሉ ውይይቶች ላይ እና እንደኔ እንደኔ፣ ይሄ እንደዚህ አይነት ውይይታ መስተካከል አለበት ብዬ ነው የማስበው። ሰው ከፍሎ አቅም ካለ ደግ ነው፣ ጥሩ ነገር ነው። ከፍሎ ማስተማር አቅም ካለ ሰየው ነው። ግን ከፍሎ ማስተማር ግን የወላጅን ድርሻ እዛ ከልጅ የትምህርት ሂደት ውስጥ አያስወጣም። ምክንያቱም የወላጅ ድርሻ በማንኛውም መንገድ አይተካም፣ ሁልጊዜ አስፈላጊ ነው። የግል ትምህርት ቤት ይግባ የመንግስት ትምህርት ቤት ይግባ የካቶሊክ ይግባ፣ እዳዝም ማሰብ የኛ ድርሻ ወሳኝ ነው በየትኛውም የትምህርት ቤት ሲማሩ ልጆቻችን እና ይሄ አመለካከት በእኛ ማህበረሰብ እኛ ስል ኢትዮጵያን ብቻ ማለት አይደለም፣ ጥናቱም ብዙዎችን የአፍሪካ ኮሚኒቲዎች ስለሚወክል። ይሄ ደግሞ ጉዳዩን ያስተዋልኩት በኢትዮጵያን ኮሚኒቲ ብቻ አይደለም፣ በብዙዎቹ የአፍሪካ ኮሚኒቲዎች ያስተዋልኩት ጉዳይ ነው። ልጅን በግል ትምህርት ቤት ከፍሎ ማስተማር የወላጅን ድርሻ ከትምህርት ሂደቱ አያስወጣም፣ የወላጅ ድርሻ ሁሌም አስፈላጊ ነው የሚል መፍትሄ ሀሳብ አለን። በሶስተኛ ማነሳው እንደ መፍትሄ ሀሳብ ብዙ የኮሚኒቲ ጠንካራ የኮሚኒቲ ኦርጋናይዜሽን ድርጅቶች ያስፈልጉናል። ለአድቮካሲ ሊሆን ይችላል። በጠቅላላ ማህበራዊ አገልግሎት የሚሰጡ ድርጅቶች ያስፈልጉናል። ይህን የምለው ለምንድን ነው? ለምሳሌ በአሁኑ ሰዓት፣ በዚህ ዓመት የፌዴራል መንግስት ዲፓርትመንት ኦፍ ሆም አፌርስ በከት ያለ በጀት ይዞ የአፍሪካ ኮሚኒቲዎችን የአፍሪካ ማህበረሰቦችን ድጋፍ ለማድረግ ጥሪ ያገጥሟል የሚያስፈልገው ምንድን ነው? የተደራጀ የማህበረሰብ ኦርጋናይዜሽን ግን ያስፈልጋል ይላል እና ስንቶቻችን ስንቶቹ የአፍሪካ ኮሚኒቲዎች የተደራጀ ኦርጋናይዜሽኖች አሏቸው? አንዳንዶቹ አሏቸው። ለምሳሌ የሳውት ሱዳን ኮሚኒቲ ብታዩ በጣም በርካታ፣ በጣም የሚያስገርሙ ኦርጋናይዜሽኖች አሏቸው። ደግሞ ወደ እኛ ወደ ኢትዮጵያ ኮሚኒቲ ስንመጣ ደግሞ ቀድሞ የመጣ ጥቁር የአፍሪካ ኮሚኒቲ ቢሆንም እስቲል እስካሁን ድረስ በጣም ብዙ የለም ሊኖራል እነሱም በብዙ ችግር የታሰሩ ናቸው እና ስለዚህ ጠንካራ ኦርጋናይዜሽን እንፍጠር። እዚህ ቪክቶሪያ የቪክቶሪያ መንግስት እንደሚታወቀው የአስር ዓመት የአፍሪካ ኮሚኒቲ አክሽን ፕላን ነድፎ መንቀሳቀስ ከጀመረ ይኸው እንግዲህ አሁን ኦልሞስት ሰባተኛ ዓመቱን ይዟል። በዚህ አክሽን ፕላን የአስር ዓመት የአክሽን ፕላን ውስጥ ምንድን ነው የሚደረገው ለኮሚኒቲ ኦርጋናይዜሽን በየዓመቱ ለምሳሌ ሆምወርክ ክለብን ብንወስድ አንድ ሆምወርክ ክለብ ራን አደርጋለሁ ብሎ የሚያመለክተው ኦርጋናይዜሽን በዓመት መቶ ሺህ ዶላር ይሰጠዋል። የእኛ የኢትዮጵያ ኮሚኒቲ የለም። እዛ ውስጥ እንደዚ አይነት ሪሶርስ አክሰስ ማድረግ አልቻልም መስሁ። ምክንያቱም ብዙ ኦርጋናይዜሽን የለም፣ የኢትዮጵያን ኮሚኒቲ ውስጥ። አንዳንዶቹ የሶማሊ ኮሚኒቲዎች እና የሳውዝ ሱዳን ኮሚኒቲዎች የተሻሉ ናቸው። እሱን ገንዘብ አክሰስ አድርገው ኮሚኒቲያቸውን መርዳት ችለዋል። ሱዳን፣ ትልቁ የኢትዮጵያ ኮሚኒቲ፣ የኮንጎ እንደዚህ ምናምን ሲታዩ ደግሞ የሉም እዛ ሊስት ውስጥ። ይህን ገንዘብ በየዓመቱ ከሚወስዱ ድርጅቶች ውስጥ የሉም፣ አልተካተቱም። ይሄ ደግሞ እንደ ኮሚኒቲ የኛን ጥቅም የሚያስከብር፣ ለኛ ጥቅም የሚቆም የኛን ኢንተረስት የኛን ፍላጎት ለመንግስት የሚያቀርብ ጠንካራ ውክልና ያለው ድርጅት ማቆም አቅቶናል። አንድ ምናምን ማለት አይደለም፣ ብዙ ያስፈልጋል። ይሄ ሲቪክ ኦርጋናይዜሽን አንድ ሁለት ሶስት አይበቃም፣ ብዙ ነን እኮ እና ኮሚኒቲው በዛ ላይ ጠንክሮ ቢሰራ እና ብራንቾች ቢኖሩ የተለያዩ ብራንቾች የተለያዩ አንዱ ኳስ ሊሆን ይችላል። አንዱ ትምህርት ላይ ሆን አንዱ ሄልዝ ሊሆን ይችላል። አንዱ ኢምፕሎይመንት ሊሆን ይችላል። በተለያየ ጊዜ አቅጣጫ ትንሽ ኦርጋናይዜሽኖች ተቋቁመው የማህበረሰቡን ኢንትረስት ከመንግስት ለመንግስት ሊያቀርቡ እና በዛ መንግስት ኮሚኒቲውን ሊያገለግሉ የሚል ሀሳብ አለ። ምክንያቱም በስፖርቱ በትምህርቱ፣ በባህሉ እንጌጅ የሆኑ ልጆች ትምህርታቸውም በዛው ልክ ነው እንጌጅ የሚሆኑት እና ሳክሰስፉል የሚሆኑት ቀጥታ የሆነ አስተዋጽኦ አለው ማለት ነው ን መልካም አድማጆቻችን፣ የዛሬው የውይይት መድረክ አጀንዳችን የነበረው በመስቀለኛ መንገድ ላይ ያሉ ወጣት ኢትዮጵያውያን አውስትራሊያውያን የማንነት ፍለጋ፣ የስራ እድል፣ የትምህርት ማቋረጥ ተግዳሮቶች፣ ወላጆች ሚናና አማራጭ የመፍትሄ ሀሳብን ማጋራት የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ይርጋ ወልደየስ በከርተን ዩኒቨርሲቲ የሰብአዊ መብቶች ማዕከል ገዲብ ተመራማሪና ዳይሬክተር ዶክተር ተበጀ ቦላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪና ምህር ናቸው። ስለ ውይይቱ ተሳትፎ እናመሰግናለን። እኔ አመሰግናለሁ ካሳሁን፣ ለዚህ ጉዳይ ትኩረት ሰጥተህ በጣም እርግጠኛ ነኝ ብዙ ጉዳዮች ይኖራሉ በኮሚኒቲ ውስጥ ይሄ ትኩረት የሚፈልጉ ግን፣ ለዚህ ጉዳይ ትኩረት ሰጥተህ ስላወያየህን በጣም አመሰግናለሁ ለወደፊትም ጉዳዩ ዛሬ አንድ ጊዜ አውርተ ነው የሚጨርሰው ስላልሆነ በተለያየ ጊዜ እየተገናኘን ጉዳዩን የበለጠ ወደ ህዝብ የምናቀርብ ይመስለኛል። ሳለኝ አመሰግናለሁ ከሳሁን። እኔም ተመሳሳይ ሀሳብ ነው ያለኝ። በጣም እግዚአብሔር ስትልን ከሳሁን ተበጄ እናመሰግናለን የውይይት መድረክ Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, "Oh, I'm gonna quit. I've gave up." Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress, listen now wherever you get your podcasts.